ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤ ዩ ሻምሃሪክ ሊጎብኙ። በስደት ዓለም ውስጥ ከሶስት አስርት ዓመታት በላይ እንዲሁም በኪነ ጥበቡ ከአምሳ ዓመት በላይ እንዳስቆጠረች ትናገራለች። አርቲስት አለም ፀሐይ ወዳጆ በኪነ ጥበቡ ውስጥ ፍርጀ ብዙ ባለሙያም ስትሆን፣ ገጣሚ፣ ደራሲ ጸሐፊ ተውኔት አዘጋጅ ተዋናይ በመሆን የምትታወቅ ሁለገብ አርቲስት ነች። ምንም እንኳን የስደት ዓለም ኑሮ በተለይ ለኪነ ጥበብ ባለሙያዎች እጅግ አዳጋች ቢሆንም የምዕራቡን ዓለም የህይወት ውጣ ውረድና ተግዳሮቶችን በመቋቋም ከኪነ ጥበብ ዓለም ሳትርቅ ከራሷ አልፋ ትሩፋቷ ለሌሎችም እንዲበቃ ለማድረግ የበቃች የጥበብ ባለሙያ ነች። የዛሬው የኤስቢኤስ የአማርኛው ቋንቋ ዝግጅት እንግዳችንም አድርገናታል። በተለይ ደግሞ በቅርቡ በአዲስ አበባ ከተማ ይፋ በሆነው በጣይቱ የኪነ ጥበብና የባህል ማዕከል ዙሪያ ተወያይተናል። አብራችን ቆዩ። ما السبب لا السبب ገጣሚ፣ ደራሲ፣ ፀሐፊ ተውኔት፣ አዘጋጅ እንዲሁም ተዋናይ ዓለም ፀሐይ ወዳጆ፣ በቅድሚያ ለኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል ፈቃደኛ ሆነሽ ስለቀረብሽልን እጅግ እናመሰግናለን። እኔም በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ። እንደሚታወቀው የጣይቱ የኪነ ጥበብ ና የባህል ማዕከል በአሜሪካ ከተመሰረተ ከሀያ አመታት በላይ አስቆጥሯል። አድማሱንም በማስፋት እዚህ አውስትራሊያ ድረስ በመምጣት በሲድኒ አንቺ በተገኘሽበት ሌላ ማዕከል እንዲከፈት አድርገሽ በአገልግሎት ላይ ይገኛል። ከዛ ባሻገር አሁን በቅርቡ በአዲስ አበባ የጣይቱ የባህልና የኪነጥበብ ማዕከልን አስመርቀሻል። ለመሆኑ ይህ አዲሱ ማዕከል ከዛሬ 21 ወይም 20 ዓመት በፊት ከመሰረትሽው በአሜሪካ ካለው ጋር አንድነቱና ልዩነቱ ምን ይመስላል? ይሄኛው ምን አይነት የተለየ አገልግሎትን ይሰጣል? ይህ ኢትዮጵያ ውስጥ የተመሰረተው በጣም እጅግ ትልቅና ሰፊ ነው። በነገርሽ ላይ ግልጽ ለማድረግ የተሰጠን ቦታ በአዲስ አበባ ከተማ ጊዮርጊስ ቤተክርስቲያን ፊት ለፊት የቀድሞ ማዘጋጃ ቤት ተብሎ ይጠራ የነበረው የቤት ወደድ ሀይል ጊዮርጊስ መሪያ ቤት የነበረው ወደ መቶ አስራ ሰባት ዓመት የሚያስቆጥር ቅርስ ነው። ይህ ቤት በአውራጃ ፍርድ ቤትነት በማዘጋጃ ቤትነት ያገለግል የነበረ የብዙ ነገሮች መነሻ የመጀመሪያ ነው። የኪሎ ሜትር አቆጣጠርም ዜሮ ኪሎ ሜትር ተብሎ የሚጠራ ማለትም አውራጃም ወረዳም ከዚህ መነሻ ነው ከተሞች ልኬታቸው የሚቆጠረው እና ይህ ፍርድ ቤትና ይህ ቅርስ ቀደም ዕለት ያደረግነው የገንዘብ ማሰባሰቢያ እና የተቋሙን መመስረት ወይም እዛ ቦታ ላይ መያዝ ለማስገንዘብ እንጂ ገና እጅግ ብዙ ደሳ የሚያስፈልገው ገና ብዙ ገንዘብ፣ ጉልበት፣ እውቀት የሚጠይቅ ቦታ ነው። ምክንያቱም ቅርሱ በጣም ተጎድቷል። በጣም ውብ ስራ ነው ግን ተጎድቷል። ፍርድ ቤቱም ቢሆን ሲገለገልበት የነበረው ቦታ ተጎድቷል። ይህ ቅርስ ወደ ስራ ለማዋል ቢያንስ አንድ ዓመት ይጠይቃል። ገንዘብ ለማሰባሰብ ነው የጠራነው። በዚህም አጋጣሚ ሚ ደግሞ መላው ኢትዮጵያዊ አስር ብርም ቢሆን በመስጠት ይህንን የጥበብ ቤት እንዲተባበር እንዲያግዝ ነው የምንፈልገው። በውስጡ ግን የሚገኘው ቲያትር ቤት ይኖረዋል። ጠቢባኑ ስራ እስከዛሬ ድረስ በኢትዮጵያ ተሰባስቦ በሚዜምነት ስለማይገኝ ማንኛውም የጥበብ ሰው በሰዓሊም፣ በቀራጭም፣ ሙዚቃም፣ በተውኔትም አገልግለው የነበሩ ኢትዮጵያውያን ከወሎ ማሲንቆ እስከ ጋምቤላ ከገሙ እስከ ሸዋ ያሉት የጥበብ ሰዎች ስራቸውን፣ ቁሳቁሳቸውን፣ አልባሳታቸውን የምናሳይበት ትልቅ የኤግዚቢሽን ወይም የሚዚየም ቦታ ይኖረናል። ሁለገብ የሆነ አዳራሽ ይኖረናል። ከዛ በተረፈ ደግሞ የኢትዮጵያ የብሔር ብሔረሰቦቿ እቃዎች፣ ጌጦች፣ ስራዎች እንዴት ነው የሚሰሩት የሚለውን ለተማሪው ለማሰልጠንና ለማስተማር ከብራና ጽሁፍ ጀምሮ ሸክላ ስራ፣ ሽመና፣ የቅል የእንጨት ስራዎችን ያካተተና ትልቅ ቦታ ነው። ለአገር ውስጥም ለውጭም ቱሪዝም ትልቅ መስህብ የሚኖረው ቦታ ነው። በዛው ያው ቲያትራችንን እንደሌላውም ጊዜ ቲያትር የሚሰራበት የስዕል ኤግዚቢሽን ጋለሪ ይታይበት ጣይቱን የቅመም የቅመምና የሙያ ስራም ሳይቀር የምናስተምሩበት ተውኔት፣ ሲኒማ፣ ኦቶግራፊና ስዕል ትምህርቶች የሚካሄዱበት እጅግ በጣም ሰፊ ትልቅ ግቢ ነው። ጣይቱ ማዕከል በዋሽንግተን ዲሲ መልካምኞቱን ይዞ እነዚህን ነገሮች ሲረዳ ሲደግፍ ቆይቷል። ስዕል ኤግዚቢሽን ሲያሳይ ቆይቷል። ሰዓሊያንን ሲደግፍ፣ የሲኒማ ባለሙያዎችን ሲደግፍ ሀያ ዓመት ያለማቋረጥ ስነ ጽሁፍና ግጥም ሲሰጥ፣ በየዓመቱ ወርክሾፕ እየሰጠ በትወና በስነ ስዕል በሲኒማቶግራፊና በጋዜጠኝነት ሲያሰለጥን ቆይቷል። በመቶ አስራ አንድ በላይ ብዙ ተዋንያኖችን ያፈራ ትልቅ ድርጅት ነው። እጅግ ግዙፍ የሆነ ስራ በጀት በሌለበት ሙያተኛ በቀጠር በሌለበት ተቋም በሌለበት ሲሰራ የቆየ ነው። አሁን ግን በአዲስ አበባ ከተማ በሰፋ በጀት በሰፋ የሰው ኃይል በሰፋ ሁኔታ ነው የሚከናወነው። እና ትንሽ ገዘፍ ያለ ስራ አለ፣ ከባድ ስራ አለ። ከዚህ በፊት ደጋግመሽ ስትገልጩ የምንሰማው ነገር አለ። ለእቴጌ ጣይቱ ትልቅ ፍቅር እንዳለሽ ደጋግመሽ ትገልጫለሽ። የጣይቱን ሀውልቷንም እዚህ አዲስ አበባ ላይ ብናስቀምጥላት የሚል ተስፋ ነበረሽ እና ምናልባትም ይህ ስራ እዛው ግቢ ውስጥ እውንም ይሆን ይሆናል፣ ወይስ ሌላ ቦታ ያስብሹ ነገር አለ? ምናልባት ትልቅ ፕሮጀክት እንደሆነ ያኛው ኢትዮጵያ ውስጥ አሁን ባለው ሁኔታ ሁን ባይሆንም የግንዛቤዎች ችግሮች ቢፈቀዱም ይህ ነገር ይቀራል ብዬ አላምንም። እንኳንስ እንዲህ አይነት በአፍሪካም ሆነ በመላው ጥቁር ከፍተኛ ተግባር እና ክንውን ያከናወነች ክብርት ንግስት ቀርቶ ሌሎቹም የኢትዮጵያ አርበኞች ጠላትን አሳፍሮ የላኩ የሀገሪቷን ህልና የጠበቁ የሕዝቡን ከፍተኝነት እና ታሪክ ይዘው የቆዩ ገና በብዙ ዘርፍ በብዙ ሙያ የታወቁ ሙያተኞች ሐውልት በኢትዮጵያ ውስጥ ይሰራል፣ ይቆማል የሚል እምነት አለኝ። እኔ ብቻ ሳሉ ብዙ ኢትዮጵያውያኖች እምነታቸውም ነው። ንግስቲቱን ደግሞ በእውነት ለመናገር ለመውደድ አይቻልም። በጣም ታላቅ ንግሥት ናት። ጠላት ያሳፍች ናት። በውጭ ላይ አስራ ሰባት የተጫወተችት ትልቅ ሚና አለ። በሀገር መገንባት የተጫወተችው ትልቅ ሚና አለ። የአስተዳደርን ማዕከላዊነት በዘመናዊ መንገድ ያመጣች ንግስት ና እነዚህ ነገሮች ትልልቅና ከፍተኞች ናቸው። ስሞል ኢንዱስትሪ በኢትዮጵያ የጀመረች ነች። እና ለዚች ይሄ ነገር ምንም የሚያንሳት እንጂ ገና ብዙ ትምህርት ቤት፣ ብዙ መንገድ፣ ብዙ ድርጅት ስሟ እንደሚቆም እርግጠኛ ነኝ እና ይሄ ትውልድ ደግሞ ከፍተኛ ድርሻውን እንደሚወጣ እምነት አለኝ እና ወቅቱ በመሀከላችን በተፈጠሩት እነዚህ ጥቃቅን ጊዜያዊ ግጭቶች ምክንያት ባይ አይሳካም እንደሚሆን ተስፋ አለኝ። እዚህ ግቢ ውስጥ ሳይሆን ህዝቡ አምኖበት የራሱ አደባባይ እንደሚኖራት እርግጠኛ ነኝ። በቅርቡ ይፋ በሆነው በጣይቱ የኪነ ጥበብና የባህል ማዕከል የገቢ ማሰባሰቢያ ፕሮግራም ላይ የተለያዩ ግለሰቦች፣ ባለሀብቶች እንዲሁም የክልል መንግስታት ድጋፍ ሲያደርጉ ለመመልከት ችለናል። እንደሚታወቀው እንዲህ አይነት የኪነ ጥበብና የባህል ማዕከላት በአገር ውስጥ ላለው የህብረተሰብ ክፍል ብቻ ሳይሆን በውጭ ሀገር ለሚኖሩ አገራቸውን ለሚጎበኙ የህብረተሰብ ክፍሎችም እጅግ አስፈላጊ ቅርስ እንደመሆኑ መጠን ማዕከሉን በተለያየ መልኩ በማገዝ ረገድ በውጭ ያለው የህብረተሰብ ክፍል ምን ይጠበቅበታል ብለሽ ታምኛለሽ? ብዙ ጊዜ እንግዲህ ጥበብን ለመርዳት አንዳንድ ሰው የእውነት የሚያስብበት ወይም የሚያቅበት የሕሊና ደረጃው ትንሽ ከፍ ማለት አለበት። ብዙ ጊዜ የተለመደ አይደለም። ምክንያቱም ሰዎች እግራቸው ተቆረጠ፣ ሰዎች ተራቡ፣ ሰዎች ታመሙ የሚለው ነገር ለነፍሳችን ቀርብ ስለሆነ ለመርዳት ቶሎ እጃችን ወደ ኪሳችን ይገባል። ነገር ግን የሰዎች አስተሳሰብ ካልተቀየረ በስተቀረ ኢትዮጵያ ውስጥ የመጣውም ለውጥ ይሁን የምንፈልጋትም ትልቋ ኢትዮጵያ ይሁን የምትመጣው በሰዎች አስተሳሰብ መቀየር ነው። የሰዎች አስተሳሰብ ደግሞ ካልተቀየረ በስተቀረ የምንሰራቸው ህንፃዎች የምንገነባቸው ቤቶች ልክ አሁን አቃ ሊቀጥሉ እንደተባለው አይነት ትውልድ ነው የምናፈራው። የተሻለ ትውልድ ለማፍራት ደግሞ ጥበቡንና ሚዲያውን በከፍተኛ ደረጃ መመስረትና መርዳት ይጠይቃል። ስለዚህም አንዱ ድርጅት ይሄ ነው። እስከ ዛሬ ድረስ እኔ አገሬን ለቅቄ ወጥቼ ስመለስ ወደ ሰላሳ አመት አንድ የጥበብ ቤት ተሰርቶ አልጠበቀኝም። ያሉትን ፈርሰዋል። እጅግ በጣም የሚያሳፍርና የሚያሳዝን ሁኔታ ላይ ደርሻለሁና ሬስቶራንቶች፣ ሆቴሎች፣ ሌሎች የንግድ ተቋማት እንዳሸን ፈልተዋል አዲስ አበባ ውስጥ። ያ ግን ትውልድ አይቀይርም እና ይህ የመጀመሪያው በተለይም በግል ጥረት የሚከፈት የጥበብ ቤት ነው። እስከ ዛሬም አልተሰራም እንዳልኩት። ለሰላሳ ዓመታት ምንም ነገር ሳይገነባን የቆየው እነዚህን ነገሮች ካልገነባን ደግሞ ከህብረተሰቡ ተአምር አይደለም የሚጠበቀው። ትውልድን ለመቀየር ወሳኝ ናቸው ጥበብና ሚዲያ እና ይህንን በመገንዘብ እያንዳንዱ ኢትዮጵያዊ በአቅሙ መርዳት ይችላል ማድረግም ደግሞ ይችላል። የኢትዮጵያ ሕዝብ እውነቴን ነው በጣም ብዙ ጊዜ ሲረዳ አውቀዋለሁ። ይህንንም ተገንዝቦ የዓላማውን ትልቅነት አውቆ በእውቀትም ይሁን በሀሳብም ይሁን በገንዘብ ከፍተኛ ድጋፍ እንፈልጋለን። ፕሮጀክቶች በጣም ሰፊ ነው፣ ከፍተኛ ወጪም አለው። ሌላው ቀርቶ ከትልቁ ህንፃ ይገነባል ብለን ከምናስበው ወደ ሰማንያ ሚሊዮን ይፈጃል ከምንለው ውጭ ቅርሱን ብቻውን እንኳን ለመገንባት ለማደስ ወደ አስራ አምስት ሚሊዮን ተጠይቀናል። ያ ማለት ግን ውስጡ ያሉት የውስጥ ስራዎችና ፊኒሽንጉን ወይም ቢዩቲውን ወይም የምንፈልገውን ጊዜ ብሔረሰቦችን ወይም ቁሳቁስና እቃዎቹን ለማሰራት ደግሞ ሌላ አምስት ስድስት ሚሊዮን ብር የሚፈጅ ነው እና እንዲተባበረን ነው የምንጠይቀው። እያንዳንዱ ሰው አቅሙ የፈቀደውን አምስት ብር ሆን አስር ብር ሆን መቶ ዶላር ሆን ምን ጣይቱ ጎፈንድሚ ከፍቷል እዛ ውስጥ እየገባ እንዲረዳን ነው የምንፈልገው። እንደሚታወቀው ማንኛውም ባለሙያ ከሀገር ውስጥ በሚወጣበት ሰዓት በርካታ ተግዳሮቶችን ይጋፈጣል። በተለይ ደግሞ በሙያ ውስጥ ራሱን ፈልጎ ለማግኘት ወይም ደግሞ ቀድሞ የሰራው የነበረውን ሙያ ለመስራት በውጭ ሀገር ብዙ ዋጋ መክፈል ያስፈልጋል። ከዚህ በተጨማሪ ደግሞ የቤተሰብ ጉዳይ አለ፣ ኑሮን መኖር አለ። እነዚህን ሁሉ ችግሮች ተቋቁሞ በተለይ በኪነ ጥበቡ ዓለም ውስጥ መቆየት ለብዙዎች እጅግ ከባድ ነው። ይሁንና ዓለም ፀሐይ አንቺ እነዚህን ሁሉ ተግዳሮቶች በመቋቋም እንደ ሴት የኪነ ጥበብ ባለሙያ ሙያሽንም ላለፉት ሰላሳ ዓመታት ይዘሽ እንዲሁም ደግሞ የዕለት ተዕለት ሕይወትሽንም እየኖርሽ እዚህ ደርሰሻልና በተለይ በውጭ ሀገር ለሚኖሩ ሴት እህቶቻችን በሙያቸው ላይ ጠንክረው ለመቆየት ለሚፈልጉ ሴት እህቶቻችን ያለሽ ምክር ምን ይመስላል? በተለይ ሴት ላይ ሲሆን የቤተሰብ ጫና አለ፣ ሌሎች ሌሎች ነገሮችም ስለሚኖሩ አላማቸውን ሳይስቱ የሚፈልጉትን ነገር እንዲያደርጉ ከልምድሽ በመነሳት የምታስተላልፊላቸው መልእክት ምንድን ነው? አመሰግናለሁ ማርታ በእውነት ትክክል ነው አይደለም። እንዳል ያሳለፍኩት ስቃይና መከራ ይናገራል። አድርጌዋለሁ፣ አላቆምኩም። በተፈጥሮ የተስፋ መቁረጥ አልወድም። አይሆንም የሚል ነገር በአይምሮ የገብቶ አቅም አይቻልም የሚባል ነገር አላውቅም። ያ ግን ያስከፍላል። አያስከፍልም አልናቸውም። ጤናን ትከፍያለሽ ያለሽ ጊዜሽን ታጫለሽ፣ ከቤተሰብ ጋር የሚኖርሽን ጊዜ ትቀንሻለሽ፣ ገንዘብሽን ጉልበትሽን በሙሉ ታጠፊያለሽ። እና እኔ እንግዲህ ከልጅነት ጀምሮ አሁን ከአምሳ በላይ የሙያ አገልግሎት እድሜ አሳልፊያለሁ። ያንን ሁሉ አመታት ያሳለፍኩት እና የገበርኩት ሁኔታ ነው አሁን ሀገር ውስጥ መጥቶ እየከፈለኝ ያለው በእውነት ለመናገር ይሄ ዝና ያላበሰኝም ክብር የሰጠኝም ህዝብ እጅግ እጅግ እጅግ እጅግ በጣም እስኪ ደንቀኝ ድረስ ከጎኔ ቆሞ እንዳልሸሽ ኪነጥበቡ ሰው የሚዲያው ሰው ወጣቱ እኔ ስሰራ ያለ ነበር ያልተወለደ ጭራሽ ከስሜ በቀር ምኔንም የማውቃ አንዳንዱ ስሜንም ሲያ የሚገርመኝ አይነት እድሜ ላይ ያለ ወጣት ጎኔ ቆመው። ከሰላሳ በላይ ወጣቶች ናቸው ይህንን ስራ በኮሚቴ አባልነት የሚያንቀሳቀሱት የሚደንቀኝ አይነት ስራ እየተሰራ ነው። ያ ሁሉ ግን የሆነው ቀደም ሲል አንቺ እንደጠቀስሽው የእኔ ተስፋ ለመቁረጥ የእኔ ሙያ መውደድ የኔን ለሙያው መገዛት በመመልከት ነው ተከትሎኝ አብሮኝ መስራት የጀመረው እና ሴት እህቶቼ እንደውም በአሁኑ ጊዜ ላይ ሆኜ ስመለከተው እኔ ፖለቲካው በነበርኩበት የትምህርት ቤት ዘመኔ እኔ ከትምህርት ቤት ሞጥቼ በሀገር ውስጥ ባለው ንቁ የፖለቲካ ተሳትፎዬ በሙያ በስነ ጽሑፍ ባደረግኩበት እድሜ ላይ ህብረተሰቡ በማይደግፈው በማይፈልገው ዘመን ውስጡ ገብቼ ያንን ያደረግኩበትን ዘመን ሳይ የአሁኑ ተሳትፎ ቀንሶብኝ ያለው ይሄ በግልጽ ነው የምናገረውና መሆን የለበትም። ታዝኖላቸው አይደለም እኩልነታቸው የሚመጣ እነሱ እኩልነታቸውን ተቀብለው ሲያሳዩ ነው ሌላው ህብረተሰብ እኩልነታቸውን የሚቀበል የሚቀበለው ይሄ በምንም ሙያ ላይ ነው። በባንክ ስራ፣ በኢንሹራንስ፣ በህግ፣ በኢንጂነሪንግ በምንም ሙያ ላይ የእነሱን ብቃት አስመስክረው ነው የበላይነታቸውን መያዝ ያለባቸው እንጂ ሴት ነችና ተብሎ የሚባል ነገር የለም እና ያንን የእውቀትም የጉልበትም የአቅምም እያላቸው እንኳን ይቅር ከሚል ይሁን ከሚል ይሁንን አለመቀበል ነው ይሁን የሚባል ነገር የለም እና ያንን የማውጣት ያንን ወደ አደባባይ የማምጣት እና እምቢታን ምልመድ በሚደርስባቸው ተጽዕኖ ወይም የሙያ ተጽዕኖ አለመቀበልን ይጠይቃል እና የእምቢታ የአንድ ቀን እምቢታ የአንድ ቀን ይህንን አላደርግም ማለት ሀገርን ዓለምን ይቀይራል። እነ ሮዛ ፓርክስ አሜሪካን ሀገር የጥቁሮቹን እንቅስቃሴ ዓለም አቀፍ ትግል ያደረጉት በአንድ ቀን አውቶቡስ ወንበር ለነጭ አልለቅም ባለችው መልስ ነው። የአንድ ቀን እምቢታ ለውጥ ያመጣል ህብረተሰብ ላይ እና ይህንን በመገንዘብ እህቶቼ በየቦታው ላይ በጣም ብዙ ብቃት ያላቸው ችሎታ ያላቸው ሙያ ያላቸው ስላሉ እንዲወጡ ራሳቸውን እንዲያደራጁ ራሳቸውን ብቃታቸውን መስክረው አደባባይ እምቢ እንዲሉ በጽናት አቋማቸውን ይዘው እንዲታገሉ ነው። እግዚአብሔር ይመስገን በአሁኑ ሰዓት ሀገሬ ውስጥ የመጣው የለውጥ መንፈስ ብዙ ሴት እህቶቻችንን ኃላፊነትና በስልጣን ወንበር ላይ ከፕሬዚዳንታችን ጀምሮ አስቀምጧል። በየታች ቢሮዎችን ስወርድ በአሁኑ ሰዓት አዲስ አበባ የኃላፊነት ቦታ እየተሰጣቸው ይታያል ገና ብዙ ሊሰጣቸው የሚገባ ነው። ትዕግስተኛ ናቸው፣ ቻይ ናቸው፣ ወሳኝ ናቸው፣ አመራር ብቃት አላቸው ሴቶቹ። እና ይህንን ወደ አደባባይ የማምጣት ጥረት መቀጠል አለበት ብየላለሁ። እንደምታስታውሹ አለም ፀሐይ እዚህ አውስትራሊያ በመጣሽበት ወቅት በተለይ ደግሞ የጣይቱ የኪነ ጥበብና የባህል ማዕከልን በሲድኒ ከመሰረትሽ በኋላ ወደ ሜልበርን ከተማ ጎራ ብለሽ የማታ እንጀራ የሚለውን የግጥም መድበልሽን አካፍለሽን ነበር እዚህ ሜልበርን ለምን የምንኖር ሰዎች በዛ ግጥም መድበልሽ ላይ ያለችው የማታ እንጀራ የምትለዋ ግጥም የመጀመሪያዎቹ አምስት ስንኞችን ስንመለከታቸው፣ የማታ እንጀራ ስጠኝ፣ የጠዋት አታስመርጠኝ፣ ዘግይተህ በኋላ አስጊጠኝ፣ ማታ በክብሬ ደብቀኝ፣ ከሰው በር አንተዋርቀኝ ይላሉ እነዚህ የመጀመሪያዎቹ አምስቱ ስንኞችና ከሰላሳ አመታት በኋላ አገርሽ ትመልሰሽ ዛሬ ያለሽበትን ሁኔታ ከግምት ውስጥ በማስገባት በተለይ ደግሞ ባለፉት ሁለት አመታት በአገር ቤት የነበረውን አቀባበል ስትመለከች እንደው የማታ እንጀራ ብለሽ የጻፍሻት ግጥምሽ እንደ ንግር ነበረች ለማለት አንችልም? ምን ትፈለም ልብ ብለሻል። በጣም አስተዋይ ነሽ። እውነቴን ነው። ምክንያቱም ሌሎችም የቅርብ ቤተሰብና ጓደኞች ይሄን ያሉት ለካ የማታ እንጀራ ስጠኝ የጠዋት አታስመርቀኛል። ይሄ ነው ማለት ነው። መጣ ለዚህ ነው ሁሉንም ሰው እግዚአብሔርን አመስገኑልኝ ያልኩት። ምክንያቱም ይሄ ሁሉ የስደት እንባዬ፣ የስደት ድካሜ፣ የስደት ሀዘኔ እንዲህ ተጠራቅሞ እዚህ ሀገሬ ላይ በእንዲህ አይነት ከፍተኛ ማድረግ በተሞላበት ደረጃ ይከፍልኛል የሚል አይደለም ስለምወደው ነው የከፈልኩት ያ መስዋዕትነት እንጂ ይሄ ምላሽ የኖረዋል ብያ አላሰብኩም፣ ግን እግዚአብሔር በጣም ሰጥቶ የማያበቃ ሀያል መሆኑን ያየውበት ዘመን ነው። በጣም እሱ ብቻ አይደለም። እኔ ሀገሬ ላይ ምንም ነገር የሌለኝ ሰው ነኝ እና የማላውቀው ሰው ነው የአስር ሚሊዮን ብር መኖሪያ ቤት የሸለመኝ ዘንድሮ። እጅግ በጣም በሚገርም ሁኔታ ብዙ ተአምራት ላይ ላይ ተፈጥረዋል እና በጣም እግዚአብሔር ሁሉን ያቀኝን ሰው አመስግኖ ሚንታላቅ ነው የምለውና እውነት ነው። ማስጠንጫ ከዚህ በላይ ሌላ መጠብቀውም ነገር የለኝም። ከዚህ በላይ ሊያነግሰኝም አይችልም። በጣም በጣም በጣም ነው ደስ ያለ። ጠቅለሽ ገባሽ አለም ፀሐይ ወይስ እዚህ ምዛም እያልሽ ነው? ገና ነኝ። አሜሪካን ሀገርም ያለው የጥበብ አፍቃሪ፣ የጥበብ ልጆቼ ብዙ የጀመርኳቸው ነገሮች አሉ። እዛም እንዲህ ብትናርጌው መመለሰው አይደለም ጣይቱ ማዕከል፣ እዛም ህብረተሰብ ላይ የሰራውን ስራ ውጤት እያችሁት ይመስለኛል። ኢትዮጵያዊነትን፣ የወገን አፍቃሪነትን፣ ጥበብና ባህልን ማክበርን በከፍተኛ ደረጃ ላይ በሰው አይምሮ ላይ የሰራ ድርጅት ነው። የጥበብ ጉልበት እንደ አንዳንድ ህንፃ ይኸው ዘጠኝ ፎቅ ደረሰ አስረኛ አስራ ሁለተኛ አይባልም እንጂ በሰዎች ላይ ስራ ነውን። እኔ በጣም እረዳለሁ እገነዘባለሁ። እና ዛሬ ብዙ ወገንና አገር አክባሪና ፍቃሪ ትውልድ የወጣው በዛ በጥበብ ጉልበት ነው እና ያ ነገር ፍርስ ብሎ ጭረስ ብሎ እንዲወድቅ አልመኝም። ገና ብዙ ሰራለን እዛ። ነገር ግን ይህንን ማዕከል በከፍተኛ ደረጃ ለማንቀሳቀስ አሁን ሶስት ጊዜ መመላለስ የው ከፍተኛ አድካቢ ነገር ነው፣ የግድን የመኖር ስላለብኝ ነው። የአሜሪካንንም ሁኔታ እንደዛው ማስተካከል አለ the big yes የአሜሪካኑም ስራሽ ቢሆን የሙሴ እናት አይነት ስራ ነው እየሰራሽ ያለሽው። የሙሴ እናት በድብቅ ነው ልጇን ስታስተመረ፣ መጨረሻ ላይ ጥሩ እስራኤላዊ አድርጋ እንዲወጣ ያደረገችው እና አንቺም በእነዚህ በምባምባልሻቸው ባዘንሽባቸውም ዘመን ኢትዮጵያዊነትን የሚያቀነቅኑ ወጣቶችን አፍርተሻል እና በቀላል የሚታይ ነገር አይደለም። በጥበብ ስራዎችሽ እስ ወደፊት በብዛት እንግዲህ የአንቺ ሙዚቃ ስራዎች ወይም ደግሞ የአንቺ የሙዚቃ ግጥሞች፣ ተውኔቶች ትመለሻለሽ ወደ future i'm እየሰራሁ ነው። በሚደንቅ ሁኔታ እኔ ቲያትር አቁሜ አላውቅም። ሀገረኝ ስገባ ጣይቱን ተውኛለሁ። አሁንም ደግሞ እንደዛው ነኝ። ባለፈውም የፌስቡክ አርበኞች ተከታታይ ቴሌቪዥን ድራማ ጀምሬ ነበር፣ ኮቪድ አቋረጠው። የኮቪድ ሁኔታ በተስተካከለ ጊዜ የቴሌቪዥን ድራማውም ይቀጥላል። አሁንም እቴጌ ጣይቱን ትልቁን ቲያትር ኢትዮጵያ ውስጥ ለመክፈት እቅድ አለን፣ እየተዘጋጀን ነው። የቅጥም ስራዎች ግን እንደቀጠሉ ናቸው። አሁንም እየጻፍኩ ነው። ባለፈውም ጎሳይ ሲያወጣ ወጥቷል። አዳዲስ ሲዲዮ ሲወጡ ይወጣሉ ይህኔም ግጥሞች ያለመደመጥ የተጀመረው በኢትዮጵያ ውስጥ የሲዲ ውጤቶች እየተሰሩ አይደለም እና በዛም ምክንያት ነው። እና ያ ሁሉ ሁኔታ ይለወጥ ይሆናል በሀገራችን ብዬ ተስፋ አደርጋለሁ። የዚህ ኮፒራይት ችግሮች ድምፃውያን አሉባቸው። ስራዎች እየተሰሩ አይደለም በድሮ ፍጥነት እና ለዛ ነው እንጂ እኔ መጽሐፍም አላቆምም። መድረኬም ላይ ግጥሞቼ እያነበብኩ ነው። ትወናይንም አላቆምም በህይወት እስካለው ድረስ ከነዛ የሙያ ስራዎቼ ላይ በፍጹም አድርቅም። በጣም የማመሰግነው ነው ገጣሚ ደራሲ፣ ጸሐፊ ተውኔት፣ አዘጋጅ፣ ተዋናይ ዓለም ፀሐይ ወዳጆ ለኤስቤስ የአማርኛው ቋንቋ ፕሮግራማችን እንግዳ ስለሆን ምናልባት ወደፊትም እዚህ አውስትራሊያ መተሽ እንደምናገኝሽ ተስፋ እናደርጋለን። እናመሰግናለን። በጣም ነው እናመሰግንሽ ማርታ እንችራሽ በጣም ድንቅ ነሽ። የሰውን ኢንተርቪው ለማድረግ ከመምጣትሽ በፊት ስለዛ ሰው አምድ ተዋውቆ መምጣት ራሱ በብዙ ጋዜጠኞች ዘንድሮ አይታይም እና ያን እቆ ነሽ ስለየውሽ እና ጥያቄዎችሽም ስለገረሙ ሀሳብሽም የምታፈልቅያቸው ደንቀውኛል። ተባረኪልኝ። እግዜር ይስጥልኝ። በዚህ አጋጣሚ ደግሞ በአውስትራሊያ የጣይቱን የትምህርትና የጥበብ ማዕከል ይዘው የሚንቀሳቀሱ አንበሳ አንበሳ የሆኑ ልጆች አሉ እናንተ ጋር በጽናት በፍቅር አብረው አንድ ላይ በመሆን ህብረተሰቡን እየረዱ በግጥም፣ በቲያትር እያንቀሳቀሱ ይገኛሉ። የህብረተሰቡን ክፍል እነዚህን በጠሯቸው ቁጥር እየሄደ ይሳተፋል። በተለይ ሲድኒ ውስጥ የሚገኙትን ወዳቸውን ወዳጆቼን፣ የሙያ ልጆቼን፣ እህት ወንድሞቼን ከልብ ከልብ ከልብ ላመሰግን እፈልጋለሁ። ለኤስቤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።